ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ከቀጣይ ሳምንት ጀምሮ አዳዲስ መሰናዶቻችን ይደመጣሉ። ለዛሬ ግን ባለፈው ዓመት ካስደመጥናችሁ መሰናዶዎች መካከል የተወሰኑትን በድጋሚ እናቀርብላችኋለን። ሀብታሙ ስዩም አብሬያችሁ ቆያለሁ። ኤልያስ አስማረ ደግሞ በድምፅ ምህንድስናው አብሮን ያመሻል። ኢትዮጵያ ከመላው ዓለም የተለየ የቀንና የዘመን አቆጣጠር ያላት ሀገር ናት። ከዓለም አቆጣጠር በሰባትና ስምንት ዓመት የተራራቀ እያንዳንዱ ወርም ከወቅቶች ፍርርቅ አንጻር የተሰየመባት ሀገር ናት። የዚህን ምክንያትና ተያዥ ሀሳቦችን የሚያጋሩን እንግዳ ይዤ መጥቻለሁ። ስነ ፈለክና የጠፈር ሳይንስን በመሰሉ ርዕሰ ጉዳዮች ለበርካታ ኢትዮጵያን እውቀታቸውን በማካፈል ይታወቃሉ። ከሀያ በላይ ሃይማኖታዊና የጠፈሩን ዓለም የሚመለከቱ መጽሐፍትንም ጽፈዋል። የዛሬ እንግዲህ መጋቢ አዲስ ሮዳስ ታደሰ ናቸው። የኢትዮጵያ ዘመን አቆጣጠርን ከመላው ዓለም አቆጣጠር ለየት የሚያደርጉ ባህሪያትን በመጥቀስ ይጀምራሉ። እንግዲህ መላው ዓለም የሶላር ካሌንደር ወይም የፀሐይ የዘመን ቀመር ይጠቀማል። ወይም ሉናር ካሌንደር ወይም የጨረቃን ዘመን ቀመር የሚጠቀሙ ሀገራት አሉ። ሉኒሶላር ደግሞ ሁለቱንም የሚያስተባበረ ዘመን ቀመር የሚጠቀሙ ሀገራት አሉ። እንግዲህ ቀደምት ኢትዮጵያውያን በፀሐይ ማውደ ዓመት በጨረቃ ማውደ ዓመት ስሌት ቢሆን የተራቀቁ ስለሆነ ሁሉም የሚያስተባበረ የዘመን ቀመር አላቸው። ስለዚያም ሁለት ሺ አስራ ሶስት በፀሐይ አቆጣጠር ሁለት ሺ ሰባ አራት በጨረቃ አቆጣጠር ብለን እናስባለን። ነገር ግን ይህም ተመሳሳይ ሆኖ ሳለ አንዳንድ ክፍተቶች አሉ። የሰባት ዓመታት ክፍተት፣ የአስራ አንድ ቀናት ክፍተት፣ የአስራ ሶስተኛ ወር የጳጉሜን ጭማሮ ወር አስመልክቶ ግን ከተቀረው ዓለም ጋራ ኢትዮጵያ ልዩነት አላት። ከአቆጣጠር ልዩነት በተጨማሪ ኢትዮጵያ የምትጠቀማቸው ወራት ስያሜና ትርጉምም የራሱ ልዩ መልእክት እንዳለው ይሰማል። የተወሰኑትን ወራት በአስረጅነት መጥቀስ ይቻል ይሆን? እንግዲህ ከምዕራቡ ዓለምን ጋር ያለው የዘመን ስያሜ ትንሽ ይለያያል። አብዛኛው ምዕራባዊ የወራት ስያሜ ከአምልኮ ተቃወት ጋራ የተያያዘ እና ሮማ ሲመለኩ የነበሩ የጣዖታትን ስያሜ የያዘ ነው። ለምሳሌ ጃንዋሪ ብንል ጥር ማለት አይደለም። ጃኑስ የሚባል የበርና የመዝጊያ አምላክ ተብሎ የመለክ የነበረ ከጎድ ኦፍ ጌትስ ኤንድ ዶርስ የበርና የመዝጊያ አምላክ ተብሎ ጣሊያን ላይ መለክ የነበረ ነው። የካፊትም ፌብሩዋሪ ፌብሩዋሪ ማለት የካፊት አይደለም። ቃል በቃል ፌብሮ ማለት መንጻት ማለት ነው። ለጣዖት የመንጫ ስርዓት የሚከበርበት ማለት ነው። መጋቢትም ማርች ማርች ማርች ከሚባል የጦር አምላክ የወጣ ነው። ሚያዚያም አፕሮዳይት የምትባል ኤፕሪል ወይም አፕሮዳይት ይሏታል። የጋብቻ የፍቅ የሚሏት ጎደስ ስም የወጣ ነው። ግንቦትም ሜ ማለት አይደለም። ሜ ማለት ማያ የምትባል የስጦታ አምላክ የሚሏት ነበረች። ለእሷ ክብር ሰይሟታል። ሐምሌንም ብንል ጁላይ በጁልየስ ቄፋር ስም የተሰየመች ናት። ነሐሴ፣ ኦገስት በአውግስጦስ ቄፋር የተሰየመች ናት። ሴፕቴምበር፣ ኦክቶበር፣ ኖቬምበር እና ዲሴምበር ብቻ ሰባት፣ ስምንት፣ ዘጠኝ፣ አስር የሚል ፍችን ይዘዋል። ከዛ ውጭ ሁለቱ የነገስታት ሌሎች የጣዖት ነው። ወደ ኢትዮጵያ ስንመጣ ግን ትንሽ ለየት ይላል። ወቅቱንና በተለይ ቅዱሳት መጻሕፍትን ያማከለ ስያሜ ነው። ለምሳሌ ከመስከረም ብንነሳ መስከረም ማለት መሴ የሚለው ቃል መሴ ከሚለው ግእዝ ቃል ይወጣል። መሴ ማለት መሸ ማለት ነው። ከረም ማለት ወይም ከረም ደግሞ ክረምት ማለት ነው። በአንድ ላይ ስንሰተው መሴ ከክረምት ክረምት የሚመሽበት ወይም ክረምት የሚያበቃበት የመጠው መባሻ የሚል ፍቺ አለው። ጥንት ሄድ ጠቅም ጠቅሞች የሚል ትርጉም አለው። ጥንት መሰረት የሚል ትርጉም አለው። ምክንያቱም ኤታኒን የሚባለው ዓለም የተፈጠረበት ቶር የሚባለው የጥቅም ቶር ነው። በእኛ መስከረም በጨረቃ አቆጣጠር ለሚሄዱት ጥቅምት ነው። ህዳር ማለት ሀዲራ ሀዲሮስ ካሌጅ ዛንቀጽ ይወጣል። የአዝመራ ወራት ስለሆነ ጠባቂዎች ዱር የሚያድሩበት ነው። ታኅሣሥ ማለት የማሰስ ወራት ማለት ነው። በዚህ ታሰሰ ማለት ፈለገ ማለት ነው። በዚ ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በቤተልሔም በተወለደ ጊዜ ሦስቱ ነገስታት ወርቅ፣ እጣን፣ ከርቤ ይዘው ኮከቡ እየመራቸው አይቴ ሀሎ ዘተወልደ ንጉሠ አይሁድ የተወለደ ይሁን ንጉስ ወዴት አለ እስመ ርኢነ ኮከበ ዚአሁ በምስራቅ ወመጻእነ ከመ ንስግድ ሎቱ ኮከቡን በምስራቅ አይተን መርሱ ልንሰግድ መጥተናል፣ እያሉ አስሰው ስላገኙት ታኅሣሥ የሚል ስያሜ ተሰጥቶታል። ጥር በማለት ደግሞ በርካታ ትርጓሜ ያለው፣ አንደኛ አጥሬ ማለት ገዛ ማለት ነው። እንግዲህ ቅን ልደትን ይዞ ጥንቀትን ይዞ ወይም አስተሬውን ይዞ በጣም ትልልቅ በዓላት ስለሆኑ ሰው የክት ልብስ የሚገዛበት የሚገዛበት ስለሆነ ጥር ተብሏል። ሲመጥር ማለት ራሱ የታወቀ ማለት ነው። የታወቀ ወረት በጣም ጋብቻ ነው የሚደረግበት በጣም የታወቁ በዓላት ያሚበር ስለሆነ ጥር ተብሏል። ሌላው ጠይሮ ጠይሮት ማለት ምጥቀት፣ ርዝመት ማለት ነው እና ምጡቅ የሆነ የሰናው ርንጫ የፈረሰበት ወር ስለሆነ ጥር ብለዋል። የካፊት ማለት ከፊትፊት ከፊቶት ማለት የመሰር መካፈሻ፣ በልጅ መባሻ እንደ ማለት ነው። መጋቢት ማለት ደግሞ እችን ወቅት የሚታይት አለ በስነፈለኩ ፀሐይ ቀሰና መጋቢት ሆነ የምድሮ ገብላ ሲጥቅ ቀሚና ሌሊት ኩል አስራ ሁለት አስራ ሁለት ይሆናል። በመቶ ሰማኒያ ሁለት ቀን አንዴ በመስከረምና መጋቢትም፣ በመጠውና በጸደይ ወቅት ያን ጊዜ የጸደይ እኩሌ ስለሚሆን ስለሚመጋገብ ቀንና ሌሊቱ መጋቢት ብለዋል። ሚያዝያ ማለት የሚዚዎች ወራት የሚዛብት ወራት ማለት ነው። ሰርጎ የሚደረግበት ነው። ግንቦት ማለት በግንባታ ወራት የሚል ስያሜ ያለው የኢየሩሳሌም ግንብ መቅደሶች የተገነቡበት ወር ስለሆነ ሰኔ ማለት ሰነ ማለት አማረ ማለት ነው። ከሀዘር ሰናይ መልካም ዘር ተመርጦ ለእርሻ ለዘር የሚውልበት ማለት ነው። ሐምሌ ማለት ሐመለ ሐሚሎት መለምለም ማለት ነው። እንግዲህ አረንጓዴ ለብሶ እንደ ክረምቱ ዊንተር አይደለም። የኢትዮጵያ ዊንተር እንደሚታወቀው በውጭ ሀገር ክረምታቸው እጽዋትን ሙሉ በሙሉ ያረግፋል። የኢትዮጵያ ደግሞ በአንጻሩ ያለመልማል እና የልምላሜ ማለት ነው። ነሐሴ ማለት ንሱ ንሶት ከሚለ ግሱ ንሱ አንቀጽ ይወጣል። እንግዲህ አብሬት አትክልት ስር የሚሰጡበት የሚጨምበት ነው። ጳጉሜን ማለት ደግሞ ፈረስ ማለት ወይም ጥልፍ ማለት ነው እና የወራቱ ስያሜን የእለታት ስያሜን ትንሽ ለየት ይላል። በኢትዮጵያው የዘመን ቀመር አዲስ አመት በሀገራችን የሰላም የዜና፣ የብልጽግና፣ የእድገት ዘመን ይሁንልን። Yeah. i <laughs> ማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ምሽቱን እያሳለፍን የምንገኘው ደግሞ ስለ ኢትዮጵያ ልዩ የዘመን አቆጣጠር ከሚያስረዱን መጋቢ አዲስ ሮዳስ ታደሰ ጋር ነው። ኢትዮጵያ ከአለም የተለየ የቀንና የዘመን አቆጣጠር በመያዟ ምን ተጠቀመች ትክክለኛ ነገር መያዝ በራሱ ለአለም ጥቅም ነው እውነትም ጠብቆ ጥበብም ጠብቆ ማኖር ማለት ለሀገር ብቻ ሳይሆን እንደ አለም ጠቀሜታ አለ ለምሳሌ ያህል የሰባት አመት ልዩነት በስድስተኛ መቶ ክፍለ ዘመን ላይ ነው የተፈጠረው የሁለት መቶ ሰማኒያ አራት አመት ልዩነት ነበረ ከውጭዎቹ ጋራ እንደዚህ የሰባት አመት ልዩነትም አልነበረም ምክንያቱም እነሱ ዲዮቅልጽያኖስ ክርስቲያኖችን በብዙ ያቀርታበት የሁለት መቶ ሰማንያ አራት አመተ ምህረት ላይ አንድ ብለው በመነሳት ዓመተ ሰማዕታት ብለው ይቆጥሩ ነበር። እስክንድሪያን ጨምሮ መሰንስታንቲኖፕል፣ እነ ሮም። ኢትዮጵያ ግን ልደተ ክርስቶስን በማሰብ ንጉሥ ብዜን በነገሰ በስምንተኛው ዓመት የሱስ ክርስቶስ ተወለደ ብላ በታሪክ መዘቧ ላይ ጽፋለች። እንግዲህ እንዲህ እያሉ ሲቆጥሩ እስከ ስድስተኛው ክፍለ ዘመን ላይ ዲዮናስዮስ ኤክሲጊዩስ ተነስቶ ለምንድነ ዓመተ ሰማይታ እያል ሁለት መቶ ሰማንያ አራት ዓመተ ምሕረትም አንድ ብለን የተነሳ ነው ልደተ ክርስቶስን መነሻ ማድረግ አለብን ብሎ ወደ እኛ አቆጣጠር መጣ። ይሄ እንግዲህ የዘመን አቆጣጠር ልክ ሲያሰላ ወደ ከዓመተ ሰማይታት ወደ ዓመተ ምሕረት ለመምጣት እንግዲህ የስድስት መቶ ዓመት ሳር ሲያስብ የአውግስጦስ ቄሳር የደገሰበትን ዘመን አይሳፋት እንደማይቀር ይገመታል። የሰባት ዓመት ጭማሮ ጨመረ። ያቆጣጠራቸው ኤዲ ይባላል። አኖ ዶሚኒ ማለት ሮፍ ዘሎር ወይም የጌታ አመት ማለት ነው። እንግዲህ አሁን አሁን ግን የወጡ ጥናቶች እንደሚያመለክቱ ለምሳሌ ፖፕ ቤኔዲክት ጂሰስ ኦፍ ናዝሬት ዘ ኢንፋንሲ ናሬቲ ቤል ግን አለምን ያነጋገር አንድ መጽሐፍ ጽፈው ነበር። በቅርቡ ኦንላይን ላይ ያዘ ብዙ ሚሊዮን ኮፒን የተሸጠው ዝም ብለዋል። ዴማሴክስቪስ አመተ ሰማዕታትን ወደ አመተ ምህረት ለመለወጥ በሚያደርገው ጥረት ላይ አመተ ሰማዕታትን ወደ አመተ ምህረት ሲለውጥ የሰባት አመት ክሱ ተሰርቷል፣ የሚል ነው። ወይም የአራት ያሉት የስድስት አመት ተሰርቷል ብለው ስህተታቸውን አምነዋል። ስለዚህ የጌታ ክርስቶሱ ታናፋለሽ ሁለት ሺህ አስራ ሶስት ብለን ማክበራችን በራሱ በጣም በጣም ትልቅ ነገር ነው። ሁለተኛ ጎርጎርዮስ አስራ ሶስተኛ ንጉስ ቻሮስ ትሬንት ላይ ገደብ የለሽ ስልጣን ሰጥቶት በነበረ ሰዓት ሶስት መቶ ስልሳ አምስት ዕለት ከአስራ አምስት ኬክሮስ ከስድስት ካልቴን ከስድስት ሰዓት የነበረውን አቆጣጠር እንግዲህ ለውጦ እንደሚታወቀው ሶስት መቶ ስልሳ አምስት ዕለት ከአምስት ሰዓት ከአርባ ስምንት ደቂቃ ከአርባ ስድስት ቅጽለት ብሎ ጥቅምት አራት ላይ ነገ ጥቅምት አምስት መሆን ሲገባው ጥቅምት አስራ አምስት ብሎ አስራ አንድ ቀን ክፍተት በአስራ ስድስተኛው ነጥብ የዘመን ላይ የጨመረውን ጭማሬ ሌሎች ሀገራት ሲቃወሙትን በጊዜ ሂደት ግን ተቀብለውታል። ኢትዮጵያ ግን ከአፍሪካ በጥሩ ግዛት ቀንበር ያልተያዘች ያልተንበረከከች በመሆኗ እስካሁን አስራ አንድ ቀናባት ጠብቃለች። ሌሎቹ አስራ ሶስተኛውን ጳጉሜንን ለክብራቸው፣ ለጣዖታቸው ስያኔ ሲበታትሏት፣ ኢትዮጵያ ግን አትግራ አስራ ሶስተኛውን ወር ይዛ በመገኘቷ እንደ ዓለም ራሱ ሊያስከብራት የሚገባ የዘመን ቀመር ነው ያላት የሚል እምነት አለ ከኛ ባለፈ Tara si aswob, Kapata, You got shall you championa you go for

በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ምሽቱን እያሳለፍን የምንገኘው ደግሞ ስለ ኢትዮጵያ ልዩ የዘመን አቆጣጠር ከሚያስረዱን መጋቢ ሐዲስ ሮዳስ ታደሰ ጋር ነው። የኢትዮጵያ የዘመን አቆጣጠር ከመላው ዓለም መለየቱ የራሱ ችግሮች አሉት የሚሉት ወገኖች አሉ። ለምሳሌ ከሌሎች ሀገራት ዜጎች ጋር በሚደረጉ የንግድ ግንኙነቶችም ይሆናሉ፣ የሰነድ ተረጓሚዎችም በመሳሰሉት ወቅት ቀናትን ለመቀየር ጊዜ ይፈጃል። በአቀያየሩም ላይ ወጥ አሰራር ስለሌለ ነገሮችን ያጓትታል የሚሉ ወገኖች አሉ። ለእነዚህ ጉዳዮች የሚጠቆሙ መፍትሄዎች ምንድን ናቸው? ስለነዚህ ሀሳቦችስ ምን መልሳለሁት? እነሱ ወደ እኛ ይመለሱ እንጂ እኛ ወደ እነሱ አንመለስም። አንደኛ ሰባት ዓመት ዲሮናቶ ሴፕሲቲስ መሳሳቱን ራሳቸው ጽፈዋል። ተሳሳቱን ካሉ ወደ ትክክለኛ ዘመን አቆጣጠር የመመለስም የመመለስም ሂደት ለእነሱ ሊጠየቁ ይገባል። እነ ጁልየስ ቄሳር ለራሳቸው ክብር ጁላይ ብሎ በሰየመ ወር፣ አውግስጦስ ቄሳር ኦገስት ብሎ በሰየመ ወር ከጦግሚን በታት ነው አንዳንድ ዕለት ጨምረዋል። ኢትዮጵያ ግን በጣዖታትም ስያሜ የነገስታትም ስያሜ የሌለባት ስነ ፍጥረትን ማዕከል ያደረገች ሀገር በመሆኗ ወደ እኛ ሊመለሱ ይገባል እንጂ እኛ ወደ እነሱ ልንመለስ። ስለዚህ እውነት ካለ እውነቱም ጊዜ ምናልባት ይሄን አባቶቻችን ምንም በኢኮኖሚ ድሀ ቢሆኑም በአይምሮ ልዕልናና ከፍ ከፍ ደረጃ ያሉ በመሆናቸው ይህን ነገር አስቀብቀው ቆይተዋል። እኛም ዓለም ወደኛ ሊመለስ ይገባል እንጂ እኛ ወደ ዓለም ሊመለስ አይገባም የሚል የራሱ የሆነ ምልከታል። መጋቢ ሐዲስ ሮዳስ ታደሰ ለነበረን አጭር ቆይታ በጣም አመሰግናለሁ። መልካም ባህል ይሁንልዎት። መልካም አዲስ ዓመት ይሁንልዎት እና ሁላችን መልካም ብለን እንኳን ለዘመነ ማቴዎስ ሁላችንን በሰላም አደረሰን እላለሁ። አመሰግናለሁ።

ሐዘንን ፈገግ፣ ደስታህን ደመቅ፣ ሀገርን ጠበቅ let your pain You've okay. got አድማጮቻችን አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ኤልያስ አስማረ የመሰናደው አቀናባሪ፣ ሰለሞን አባተ ደግሞ የመሰናደው አርታኢ ነበር። አብታሙዚ ሳስተናግዳችሁ አምሽቻለሁ። መልካም ምሽት፣ በድጋሚ መልካም አዲስ ዓመት። म्मो जम्मो जम्मो गाई मान ना लैकल कई